የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ግንቦት 11 2016 ዓ ም ዝግጅታችን ጀመረ። አዲስ አበባ ፖሊስ የፈጠራ ታሪኮችን እውነተኛ በማስመሰል ማህበረሰቡን ሲያስቱ ነበሩ ያላቸውን ዩቱበሮች በቁጥጥር ስር መዋሉን እንደሚቀጥል አስታውቀዋል። አንዳንድ ጊዜ እነዚህ ግለሰቦች የትኛው ማህበረሰብ ውስጥ ነው ያደጉት ብለን እስከ መጠየቅ እንድንደስ ያደረጉ አጸያፊ የሆኑ የፈጠራ ታሪኮችን ነበረ ሲያሰራጩ የከረሙት እና ከዚህ በኋላ ይሄ አይነት አካሄድ ብዙ የሚያዋጣ አይደለም። በዚህ አይነት መልኩ ማህበረሰባችን ለተለያዩ ማህበራዊና ስነልቦናዊ ጉዳቶች እንዲዳረግም አንፈቅድም ሲገል፣ ሌሎች ያልተያዙትን ጭምር የሰማችኋቸው የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ የሆኑትን ምክትል ኮማንደር ማርቆስ ታደሰን ነው። በዩቲዩብ እና በሌሎች ማህበራዊ ሚዲያ ሀሰተኛ መረጃ በሚያሰራጩ ግለሰቦች ዙሪያ እየተወሰደ ባለው እርምጃ ላይ ሰፋ ያለ ዘገባ ይኖረናል። ቤት ዛቻውና ማስፈራሪያው ሪል ሆነ። ምክንያቱም የኖር የነበረው የጋራ መኖሪያ ቤት ኮንዶሚኒየም ውስጥ ነው። ያ ደግሞ ኬት ነው። ጥቃት ሊመጣ በጣም ከባድ ነው። አሁን ደግሞ የሰማችኋት ቤተልሔም አካለ ወርቅ ትባላለች። በቴክኖሎጂ አማካኝነት ስለሚፈጸሙ ጾታን መሰረት ያደረጉ ጥቃቶችን ዘገባ አለን። ሰላም፣ ጤና ይስጥልኝ። ክቡራትና ክቡራን አድማጮች የዕለተ እሑድ ግንቦት 11 2016 ዓ ም የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናቸው የምናመሸው እኔ ስመኝሽ የቆየና ደረጀ ደስታንን የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በምሽቱ መሰናዷችን በማህበራዊ ሚዲያው አማካኝነት በማህበረሰቡ ላይ የሚደርሱ ተግዳሮቶችን የሚዳስሱ የተለያዩ ዘገባዎች ይኖሩናል። ዘና የሚያደርጓችሁ ሙዚቃዎችን ማሰናድተናል። ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። የዩናይትድ ስቴትስ መከላከያ ሚኒስቴርና የኒጀር መከላከያ የጋራ መግለጫ ወጡ። ከዩናይትድ ስቴትስ የመከላከያ ሚኒስቴር ተወካዮችና ከኒጀር ሪፐብሊክ ብሔራዊ መከላከያ የተውጣጡት ተወካዮች ከረቡዕ ግንቦት 7 2016 እስከ እስከዛሬ እሁድ ግንቦት 11 2016 ዓ ም ድረስ በኒጀር ሪፐብሊክ ኒሜ የጋራ ስምምነት ኮሚሽን አካል በመሆን በመገናኘት የተወያዩ ሲሆን የዩናይትድ ስቴትስ ሰራዊትን ከኒጀር ሪፐብሊክ ሥርዓት ባለውና በአስተማማኝ መንገድ የሚወጣበትን መንገድ በማስተባበር ዙሪያ ተወያይተዋል። መግለጫው በሰራዊቱ መካከል የተደረገው ውይይት በሁለቱ ወገኖች መካከል ፍጹም ግልጽነትና ፍጹም የሆነ መከባበር በተሞላበት ሁኔታ ነበር የተካሄደው ሲል አስታውቋል። ከዩናይትድ ስቴትስ በኩል የመከላከያ ሚኒስትሩ ልዑካን የተመራው በልዩ ተልእኮችና የዝቅተኛ ግጭት ረዳት የመከላከያ ሚኒስቴር ሚኒስትር የሆኑት ክሪስቶፈር ማየር እንዲሁም የኃላፊዎች የጋራ አለቃና የጋራ ኃይል ልማት ዲሬክተር ሌተናል ጀነራል ዳግቪን አንደርሰን ሲሆን በኒጀር በኩል በብሔራዊ መከላከያ ሚኒስቴር የልኡካን ቡድኑ በሰራዊቱ ዋና አዛዥ ኮሎኔል ሜጀር ማማኔ ሲኒ ኪያዎ በድርድሩ ላይ ተሳትፈዋል። በሁለቱ አካላት መካከል በተደረገ ውይይት ሁለቱ ኃይሎች የዩናይትድ ስቴትስ የጦር ሰራዊት ቀድሞ ስምምነት ላይ በተደረሰው መሰረት እስከ መጪው የጎርጎሮሲያኑ መስከረም 15 2024 ከኒጀር ለቀው የሚወጡበትን ሁኔታ በተመለከተ ስምምነት ላይ ደርሰዋል። ሁለቱም ልኡካን የአሜሪካ ኃይሎች ከኒጀር ለቀው በሚወጡበት ወቅት የጥበቃና የደህንነት ዋስትናቸው እንደሚጠበቅ አረጋግጠዋል። በተጨማሪም ልዑካን ቡድኑ ወደ አሜሪካ የሚገቡበትና የሚወጡበትን ሂደት የሚያመቻች አሰራርን መዘርጋታቸውም በመግለጫው የሰፈረ ሲሆን ይህም ለወታደራዊ በረራዎችና ከመጠን በላይ የጫኑ በረራዎች እንዲሁም የአየር ማረፊያ ፈቃድን ጨምሮ ያካተተ ስምምነት መሆኑንም ገልጸዋል። የዩናይትድ ስቴትስ የመከላከያ ሚኒስቴርና የናይጄሪያ ብሔራዊ መከላከያ ሚኒስቴር የናይጄሪያ እና የአሜሪካ ኃይል በጥምረት መስዋዕትነት የከፈሉለትን ሽብርተኝነትን የመዋጋት ተልዕኮ በማስታወስ የናይጄሪያ የጦር ኃይሎችን ለመገንባት ለተደረገው ጥረት እርስ በርስ ይመሰጋገናሉ ሲል መግለጫው ጨምሮም አስታውቋል። ሁለቱ አካላት በጋራ ጥቅም ጉዳዮች ላይ ያላቸውን ትብብርም አጠናክረው እንደሚቀጥሉ አስታውቀዋል። የአሜሪካ ኃይሎች ከኒጀር መውጣታቸው የዩናይትድ ስቴትስ ናይጀርን የልማት ግንኙነት ቀጣይነት ላይ ተጽዕኖ እንደማያመጣም መግለጫው አክሎ ገልጿል። ዩናይትድ ስቴትስ እና ኒጀር የሁለትዮሽ ግንኙነታቸውን የወደፊት እጣ ፈንታ በተመለከተም ውሳኔ ላይ ለመድረስ ቀጣይነት ያለው ዲፕሎማሲያዊ ውይይቶች ለማድረግ ቁርጠኛ መሆናቸውም የጋራው መግለጫው አስታውቋል። አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። አንድ የጋዛ ሆስፒታል በኑሴሪያት እስራኤል በፈጸመችው ጥቃት ሀያ ሰዎች ሞቱ ሲላስታወቀ። አንድ የጋዛ ሆስፒታል ዛሬ እሁድ እንዳስታወቀው በፍልስጤም ግዛት መሃል በሚገኘው የስደተኞች መጠለያ በሆነ መኖሪያ ቤት ላይ ባነጣጠረ የእስራኤል የአየር ጥቃት በትንሹ ሀያ ሰዎች መሞታቸውን ገልጿል። በማዕከላዊ ጋዛ ውስጥ በአል ኑሴራት የስደተኞች መጠለያ ካምፕ ውስጥ በሚገኘው ሐሰን የተሰኙ ግለሰብ ንብረት ላይ የእስራኤል የአየር ኃይል ጥቃት ካደረሰ በኋላ ሀያ ሰዎች ለሞት ሲዳረጉ በርካቶች ቆስሏል፣ ሲል የአል አቅሳ ሰማዕታት ሆስፒታል በመግለጫው ተናግሯል። የአይንማኞቹ ጥቃቱ የደረሰው በሀገሪቱ የሰዓት አቆጣጠር ከሌሊቱ ዘጠኝ ሰዓት መሆኑን የገለጹ ሲሆን የእስራኤል ሰራዊት ሪፖርቱን በማጣራት ላይ እንደሚገኝም አስታውቋል። የአይንማኞች አክለው በራፋ ሌሎች በርካታ ቤቶች በሌሊት በተደረጉ የአየር ድብደባዎች ኢላማ መደረጋቸውን የገለጹ ሲሆን በተወሰኑ ስፍራዎች ላይ የአየር ድብደባና የመድፍ ድብደባዎች መፈጸማቸውንም አስታውቀዋል። የእስራኤል ጦር ከጥቃቱ ቀደም ብሎ በነበረው ቀን በጋዛ ተጨማሪ ሁለት ወታደሮች ተገድለዋል ብሏል። በጎርጎሮሳውያኑ ጥቅምት 27 2023 የእስራኤል ጦር የእግረኛ ወታደር ጥቃት ከጀመረበት ጊዜ አንስቶ እስካሁን ድረስ በጋዛ ወታደራዊ ዘመቻ 282 ወታደሮች መሞታቸውን አስታውቋል። በመጨረሻም ሩሲያ ስልሳ የዩክሬን ድሮኖችን ጥያለዋለች አለች። የሩሲያ ባለስልጣናት ዩክሬን በሩሲያ ይዞታ ስር የምትገኘው ክሬሚያ ደቡባዊ ስፍራ በሚገኝ አንድ የነዳጅ ማጣሪያ ፋብሪካ ላይ በወሰደችውና ከስልሳ በላይ ሰው አልባ አውሮፕላኖች በተጠቀመችበት ከባድ በሚባል ወታደራዊ ተልዕኮ ምክንያት የነዳጅ ማጣሪያው ስራውን ለማቆም መገደዱን ዛሬ ጠዋት አስታውቀዋል። የሩሲያ የአየር መቃወሚያዎች በክሬሚያ ዘጠኝ አሜሪካ ሰራሽ ኤቲኤሲኤምኤ ሚሳይሎች 57 ሰው አልባ አውሮፕላኖች ጋር እንዲሁም በሩሲያ ክሮስ ሎዳር ክልልና በቤልግሮድ ክልል ላይ ደግሞ ሶስት ሰው አልባ አውሮፕላኖች መምታታቸውን የሩሲያ መከላከያ ሚኒስቴር አክሎ አስታውቋል። በተያያዘ የስላቪኒያስ የነዳጅ ማጣሪያ ፋብሪካ በስድስት ድሮኖች መመታቱን የአካባቢው ባለስልጣናት አረጋግጠዋል። በጉዳይ ላይ እስካሁን ድረስ ከኪቭ ምንም ማስተያየት አልተሰማም። ፕሬዚዳንት ቭላድሚር ፑቲን ዩክሬን የምዕራባውያንን የጦር መሳሪያ መጠቀሟን የምትቀጥል ከሆነ ከእንግዲህ ወዲህ ሩሲያ ከምስል ጥቃቶች ራሷን ለመከላከል እስካሁን ድረስ ጦርነቱ እንዳይባባስ እያከበረች ካለው የጥንቃቄ መስመር ልታልፍ ትችላለች ያሉ ሲሆን ይህም በሩሲያና በምዕራቡ መካከል ሰፊ ጦርነት ሊፈጥር ይችላል ሲሉ አስጠንቅቀዋል። አድማጮች ለምሽቱ የያዝናቸው ናቸው ዜናዎችን ነበሩ። ከቀሪ መሰናዳዎች ጋር ታምሹ ዘንድ እንጋብዛለን። ኤደን ገረመው ከአሜሪካ ድምጽ ዋሽንግተን ዲሲ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ግንቦት 11 2016 ዓ ም የመስታወት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዝግጅታችንን እንደተለመደው በሙዚቃ ነው የምንጀምረው። ለዛሬ ለአድማጮቻችን ያዘጋጀናቸው ዘመን የማይሽራቸው የሚባሉትን ተወዳጅ ሙዚቃዎች ነው። ልክ ነው። ዛሬ በየፕሮግራሞቻችን ጣልቃ በምናሰማቸው ሙዚቃዎች አድማጮቻችንን በትዝታ ወደኋላ ኋላ እንወስዳቸዋለን። ከማን እንጀምሩ ታዲያ ስመኝሽ? ከኤፍሬም ታምሩ ተወዳጅ ሙዚቃዎች መካከል አንዱ በሆነው እንደ ገብሱ ዛላ እንጀምራለን። እንደ ገብሱ ዛላ My love so natural, I hamne naane hase aaj ke bojan Over tight to my love and in my check. Over tight to my love and in my check. I shall not think I about. Lo so da quando vieni a I am cocco gobe vieni እ <Sess> የለም <Sess> <Sess> But gone never the man. No, not. ሚያምሩ ቆየት ያለ ሙዚቃዎች አንዱ የሆነው ነው ሰምተን የተመለስ ነው። ልክ እንደ እኔ አድማጮቻችንም ትናንታቸውን እንደዳሰሱ እርግጠኛ ነኝ። እንግዲህ እንዲህ ዘና አካልን ወደ መጀመሪያው መሰናዷችን እናልፋለን። የፈጠራ ታሪኮችን እውነተኛ በማስመሰል ማህበረሰቡን ሲያስቱ በነበሩ ዩቱበሮች ላይ እየተወሰደ ያለውን ሕጋዊ እርምጃ ይመለከታል። ፖሊስ በቅርቡ የፈጠራ ታሪኮችን እውነተኛ በማስመሰል ማህበረሰቡን ሲያሳስቱ ነበሩ ያላቸውን 11 ዩቱበሮች በቁጥጥር ስር ያዋለ ሲሆን ተጨማሪ ሰዎችን በቁጥጥር ስር የማዋለ ስራ ተጠናክሮ እንደሚቀጥል የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ምክትል ኮማንደር ማርቆስ ታደሰ ለአሜሪካ ድምፅ ተናግረዋል። ዩቱበሮቹ ሲያቀርቡት የነበረው ነገር በጣም አስደንግጦኛል የሚሉት የቤተሰብ አማካሪና ሞሽን የተሰኘ የማማከር ስልጠና ድርጅት ስራ አስኪያጅ አቶ ብርሃኑ ራቦ በበኩላቸው ሁኔታው ሊስተካከል የሚችለው በአቅራቢዎች ብቻ ሳይሆን ተመልካቾች ከተሳትፎና ድጋፍ ሲታቀቡም ነው ይላሉ። ደረጀ ሁለቱንም አነጋግረህ ወዳጠናከርከው ዘገባ እናልፋለን። ዛሬ ማህበራዊ ሚዲያው ገንዘብ ስለሚያስገኝ የኢትዮጵያውያንን ልብ ማሳዘን የሚችል ነገር መሰራጨት ከጀመረ ቆይቷል ይላሉ የቤተሰብ አማካሪና ሞሽን የማማከርና ስልጠና ድርጅት ስራ አስኪያጅ አቶ ብርሃኑ ራቦ። ይህም ሆኖ ግን ይህ የአሁኑ እጅግ በጣም ያስደነገጣቸው መሆኑን ይናገራሉ። እኔ በፊት ጉዳዩን ሳየው እንደ አንድ አዋር ኢትዮጵያዊ በጣም በጣም ደንግጬ ጫለው በተለይ አሁን ማህበራዊ ሚዲያ ገንዘብም ሊያስገኝ ስለሚችል በዚህ ብቻ ሳይሆን በተለያየ መንገድ የዋ ገር የሆነ ሊረዳ የሚችልን የኢትዮጵያንን ልብ የሚያበላሽ የሚያሸፍት፣ ሳይጎዱ ተጎዳን፣ ሳይጠቁ ተጠቃን። እንደገና ደግሞ በሌላ በኩል ውሸት ጆሮአችንን ጭው ያደረገ በጣም ያስደነገጠን ቃላት ያጣንለት መናገር ሁሉ ያቃተንና ማን ይድረስልን አቤት ወዴት እንበል ብለን ታፍነን ቁጭ ባልንበት ዩቲውበሮቹ አንዳንዶቹም አስቀድሞ ወጥተው ይቅርታ ሲጠይቁ የኢትዮጵያን ሕዝብ አስቀይም ያለው ሰው አሳስቶኝ ነው፣ አክቲንግ ነው ብሎኝ ነው። እንደዚህ ደጋግሞ አሁን ሰማን እንጂ ከዚህም በፊት በጣም አስደንጋጭ ዶሮ ጭው የሚያደርጉ ከኢትዮጵያዊ በጭራሽ የማይጠበቅ ነውረኛ ድርጊት ሲፈጽሙ ቆይተዋል። በግልጽ በአደባባይ እየወጡ ማለት ነው። አቶ ብርሃኑ እጅግ ያስደነገጡኝ ናቸው ከሚሏቸው የዩቱብ ዝግጅቶች መካከል አንዱን እንደሚከተለው ይጠቅሳሉ። እኔ በጣም ብዙ አዋራጅ ቪዲዮዎችን አይቻለሁ። እኔም በጣም ያስደነገጠኝ እንደ ግለሰብ አንዲት ለዛው መምህርት ነኝ የምትል አንዲት ሴት ከአንድ ሕፃን ልጅ ጋር ግንኙነት እንዳላት እና ከአባቱም ጋር በተጨማሪ ግንኙነት እንዳላት ያረገዘችው ግን ከሱ እንዳልሆነና እና በአደባባይ አንተ ሕፃኑን ልጅ ማስረገዝ አትችልም ልጁ ያንተ አይደለም ብላ ዲያሎግ ስታረግ ወይም ከልጁ ጋር ቃለ ምልልስ አይነት ይመስላል ንግግር ስታረግ በጣም and get a loan no? በጣም በጣም አዝኛለሁ ነው የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ምክትል ኮማንደር ማርቆስ ታደሰ። ይሄ ከማህበረሰባችን አኗኗርና ወግ የተለየ ብቻ ሳይሆን አንዳንዴ እነዚህ ግለሰቦች የትኛው ማህበረሰብ ውስጥ ነው የሚኖሩት በማለት ይጠይቃሉ። ቀደም ሲል ከተገለጹት በተጨማሪ ፖሊስ በቁጥጥር ስር ያዋላቸው ሌሎች ሰዎች ስለመኖራቸው በሰጡት መልስ እርምጃው የሚቀጥል መሆኑንም በመግለጽ ያስጠነቅቃሉ። ይሄ ከማህበረሰባችን ወግ፣ ሃይማኖት፣ ባህል ከተለያ የተለያዩ አናኖራችን ከማህበራዊ እንቅስቃሴያችን ጋር እጅግ ብሱም የተቃረነ ነው። አንዳንድ ጊዜ እነዚህ ግለሰቦች የትኛው ማህበረሰብ ውስጥ ነው ያደጉት ብለን እስከ መጠየቅ እንድንደርስ ያደረጉ አስፈያፊ የሆኑ የፈጠራ ታሪኮችን ነበረ ሲያሰራቸው የሰሩት ና ከዚህ በኋላ ይሄ አይነት አካሄድ ብዙ የሚያዋጣ አይደለም። በዚህ አይነት መልኩ ማህበረሰባችን ለተለያዩ ማህበራዊና ና ስነ ልቦናዊ ጉዳቶች እንዲዳረግም አንፈቅድም። ወንጀል ነው። ስለዚህ ከዚ አንጻር የምንጠይቅበትን አግባብ አጠና ሳይ የምንቀጥል መሆኑም ሌሎች ያልተያዙትን ጭምር እንዲገለገሉ ይፈልጋል። እስካሁን ምን ያህል ሰዎች ታስረዋል? ምን ያህል ሰዎችን በቁጥጥር ስር አዋላችኋቸው? እንግዲህ እስካሁን ወደ አስራ አንድ የሚሆኑ ግለሰቦች ያው ከጊዜው ጋር ከቁጥሩ ጋር አንዳንዱም እንግዲህ ገና የሚያዙም አሉ። በመረጃዎችን በሚመጡ መረጃዎችን ወይም የሚመጡ መረጃዎችን ጭምር መነሻ አድርገን እንቅስቃሴ እያደረግን ቁጥሩ ሊጨምርም ሊቀንስም የሚችልበት ሁኔታ ሊኖር ይችላል። አሁንም በሚመጡልን መረጃዎች አሁንም ያልተያዙ አንዳንድ ግለሰቦች እንዳሉ መረጃዎች እየመጡ ነው። ሰብሰብ አድርገን እንግዲህ ወደፊት በእነሱ ላይ በህግ አግባብ የሚወሰንባቸውንም ጭምር ለህዝቡ ግልጽ የምናደርግ ነው የሚሆ በቁጥጥር ስር የዋሉት በህዝብ ተደጋጋሚ ጥቆማና ግፊት መሆኑን የህዝብ ግንኙነት ኃላፊው ይናገራሉ። ያው ይሄ ችግር አሁን የመጣ አይደለም፣ ቀደም ሲል የነበረ ነው። በተለያዩ ጊዜያቶች የተለያዩ ሰዎች በተለያየ አማራጭ አቤቱታቸውን ሲያቀርቡ ነበረ። በማህበራዊ ሚዲያዎችም ጭምር በመደበኛዎች ሚዲያው ጭምር ይሄ ለማህበረሰቡ ወግና ባህል ፍጹም ተቃራኒ የሆኑ በተለይ በተለይ ደግሞ ሀሰተኛ የሆኑ ነገሮችን እየተበረኩ በንዘለባሉ ሲሉ ህብረተሰቡን ሲያደናግሩ የቆዩ ናቸው። በተለያየ ጊዜ የተለያዩ ግለሰቦች የሚሰጧቸውን አስተያየት ግምት ውስጥ በማስገባት በተለያዩ ሚዲያዎች የሚገለጹ ትክክል አይደሉም የሚሉ ሀሳቦችን ተገንዝበው ወደ ትክክለኛ መስመር መምጣት ይጠበቅባቸው ነበረ። ግን ያው ጆሮ ዳባ ልበስለው እንደሰማችሁት በተለያዩ ሚዲያዎች ላይ እጅግ በጣም በተሌለኛ አብሾች እንኳን ድርጊቱን እንደ ሀሳቡን ማሰቡ በራሱ እንኳን መናገሩ ማሰቡ ራሱ እጅግ በጣም አጸያፊ በሆነበት ማህበረሰብ ውስጥ ያው አሁንም ለመድገም በጣም የሚከብድ የሆኑ ነገሮችን ያው በድምፅም ሰምተናል። በቪዲዮዎችም ጭምር እያስደግፉ እያሰራጩ ህዝብን የሚያደናገሩ ዩቲዩበሮች ናቸው በቁጥጥር ስር የዋሉት። ኮማንደሩ እኩይ ሲሉ የገለጹትን ስራ ሲሰሩ የኖሩት ግለሰቦች በተባራሪነት ሳይሆን ስራዬ ብለው ቤት ተከራይተው እንደ ተቋም ራሳቸው አደራጅተው መሆኑን በመጥቀስ በቁጥጥር ስር ከዋሉበት ሁኔታና ሂደት ጋር በማያያዝ እንደሚከተለው ይገልጻሉ። ይሄ በጣም የሚገርመው ነገር እንደዚህ አይነት እኩይ ተግባር ለመፈጸም ቤት ተከራይተው ጀስት እንደ ስራ የተለያዩ የሚዲያ ማቴሪያሎችን አሟልተው ካሜራዎችን አሟልተውም ጭምር ነበር። ይህም ስራ ሲሰሩ የነበሩት እንግዲህ ከህብረተሰቡ በተለያየ አቅጣጫ የሚመጡ መረጃዎችን መነሻ በማድረግ ፖሊስ በመጀመሪያ ያደረገው ነገር መረጃ የማሰናሰብ ስራ ነው ያደረገው። ግለሰቦቹ በህዝብ ጥቆማ ነው እንግዲህ በፖሊስ ቁጥጥር ስር ያሉት በየካ ክፍለ ከተማ ፖሊስ መምሪያ ነው ጉዳያቸው እየተጣራ ያለው። በቁጥጥር ስር ከዋሉት መካከል እንግዲህ መቅደስ መብራቱ መኮንን የተባለች ግለሰብ ሮሄ፣ ልዩነት፣ ጣዕም፣ አዲስ አለም፣ ዘይቤ፣ ህይወት፣ እይታ እና ዮኒ ህይወት የተባሉ የዩትበሮች ገጾችን በመክፈት በስራ አስኪያጅነት አስኪያጅነትም ጭምር ስትመራ የነበረች ነች። እንግዲህ እ ዮኒ ህይወት የተባለች ዋ በጣም የሚገርመው ብሩክ ወርቁ ጌታሰብ የተባለ ግለሰብ ደግሞ ገጾችን በምክትል ስራ አስኪያጅነት እና በአስተባባሪነት ስትመራ የነበረ ሲሆን ናት። ናይል አበራ በቀለ የኢየሩሳሌም ማስመርና ምህረትና ምህረት ያሲን ጋር የተባሉት ግለሰቦች ደግሞ በፕሮግራም አቀናባሪነት እንዲሁም ናት ናይል ዮሀንስ አሸንፍ በካሜራ ባለሙያነት ሲሰሩ የነበሩ ናቸው። እንግዲህ ከላይ የጠቀሱት ግለሰቦችን በቁጥጥር ስር ለማዋል ቀደም ሲል እንደገለጽኩልን የተለያዩ መረጃዎችን ስናሰባስብ ቆይተናል። በመጨረሻም ተከራይተው በሚሰሩበት ህንጻ ስምንተኛ ፎቅ ይሄ የካ ክፍለ ከተማ ላይ ስምንተኛና አስራ ሶስተኛ ፎቅ በሚገኘው ቢሯቸው ላይ በህግ አግባብ የተደረገ ምርመራ የፈጠራ ወሬ ለመቅለ ለግብርና ለማሰራጨት ከሚጠቀሙባቸው የኤሌክትሮኒክስ እቃዎች ጋር ነው በቁጥጥር ስር ያሉት። ዩቱበሮቹ የሚያቀርቧቸው ዝግጅቶች እጅግ አስደንጋጭ ደረጃ ላይ ደርሰው እንደነበረ የገለጹት አቶ ብርሃኑ በተወሰደው እርምጃ መርካታቸውን ይናገራሉ። እውነቴን ነው ምልህ፣ በጣም በጣም ነው የደነገጥ ነው። ከመደንገጥ ብዛት መናገር ሁሉ አልቻልንም፣ ዝም ነው ያልነው። የፍትህ አካላት ቁጥጥር ስር አውሏቸዋል ሲባል ግን እንደው የመጀመሪያ ትንሽዬ እርምጃ ናት እንጂ ከነሱም የከፉ ሌሎች በብዛት ሚዲያውን አጥለቅልቀው በግልጽ ቀኑን ሙሉ ሲሳደቡ ብልግና ነገር ካፋቸው ሲወጣ ይውላሉና እኛ በተደረገው እጅግ ብንደነግጥም በተወሰደው እርምጃ ግን እኔ በበኩሌ በጣም ረችቻለሁ። ፖሊስ በወሰደው እርምጃ ከሕዝብ ያገኘው አስተያየትና ድጋፍ እጅግ ከፍተኛ መሆኑን የሕዝብ ግንኙነት ኃላፊው ኮማንደር ማርቆስ ይገልጻሉ። በዚህም ምክንያት በጣም ጥሩ የሆኑ አስተያየቶች ወደ ፖሊስ እየመጡ ነው። በለጠፍነውም ዜና እንደገና በስልክም በአካልም ጭምር እየመጡ ስራችንን እያደነቁ በዚሁ መቀጠል እንዳለበት እና ህብረተሰቡ በከፍተኛ ሁኔታ እየተጎዳበት በተለይ ልጆች ያሏቸው ወላጆች ልጆቻችንን የት ሄደን እናሳድግ፣ ምን ውስጥ እንክተት ውስጥ እስተሚሉ ድረስ በጣም የተማረሩበት ጉዳይ መሆኑን እና ይሄ ግን መብረዝ እንደሌለበት ተጠናክሮ መቀጠል እንዳለበት፣ ከዛም ባሻገር ህብረተሰቡም ደግሞ ፖሊስ ለሚሰራው ስራ ድጋፍ መስጠት እንደሚጠበቅበትም ጭምር አስተያየት እየሰጡን ያሉበት ሁኔታ አለ። መንግስት የወሰደው እርምጃ እሳቸውን የሚያረካ መሆኑን ቢገልጹም በቂ ነው ብለው የማይወስዱበትንም ምክንያት አቶ ብርሃኑ ራቦ እንደሚከተለው ያስረዳሉ። አሁን በቂም አልልም። እኔ ገና ይቀራል። እውነት መንግስት ቁጥጥር ስር አውሏቸዋለሁ የሚለው ነገር በዜናም ሰምተናል በተለያየ መንገድ በዚህ በኩል መንግስት አጠናክሮ እንዲቀጥልበትና እኛ እንደዚህ ሚዲያ አገኘን ብለው አፍ የምንከፍትበት መንገድ አገኘን ብለው የኢትዮጵያንን ስነ ልቦና የሚቀጠቅጡ የኢትዮጵያንን ስነ ልቦና የሚሰብሩ አንገት የሚያስደፉ አሁን ከባህር በጭልፋ ነው በማንኪያ፣ አሁንም አሉ በስፋት። መንግስት ሌላም ያገባኛል የሚል የሚዲያ አካላትም ሌሎችም፣ ሁሉም ዜጋ፣ ሁሉም ባለድርሻ አካላት ተረባርቦ እነዚህ ነውረኞች ባለማየት፣ ባለመውደድ፣ ባለማጋራት፣ ኮመንት ባለማድረግ ቅስማቸውን ሰብረን ከማህበራዊ ሚዲያ እንዲወጡ የምናደርግበት ዘመቻ ቢከፈት መፍትሄ ይሆናል ብዬ አስባለሁ። እንጂ እኔ በማህበራዊ ሚዲያው ላይ የሚታዩ በርካታ ነገሮች ከመደበኛው አውድና ስነ ምግባር ውጭ በመሆን ለማህበረሰቡም ለሀገርም የማይጠቅሙ ናቸው ብዬ አስባለሁ ይላሉ አቶ ብርሃኑ። ሚዲያው በሙሉ በጣም የምንሰራቸው ከዲሲፕሊን የወጣ ከስነ ስርአት የወጣ ለምሳሌ፣ የመከላከያ ልብሶችን ለብሰው የሚሰሩ አሉ። የፌዴራል ፖሊስ ልብሶችን ሰ ለብሶ የሚሰሩ ስራዎች አሉ። ከሃይማኖት ጋር አያይዘው የማይገናኙ ጽንፎችን ለአገር ዋጋ የሌለውን ለአገር የማይጠቅመውን ነገር በብዛት የሚሰሩ አሉና እንግዲህ ቶሎ ብለን ነቅተን መፍትሄ የማናመጣበት ከሆነ በገንዘብ እየሰከሩ፣ በላይክና ሸር እየሰከሩ እኔ ብቻ ነኝ አዋቂ ብለው አዋቂዎቹን ጆሮ ጭው እያደረጉ፣ ዜጎቻችን ጆሮ ጭው እያደረጉ ተስፋ እንድንቆርጥ መኖር እንድንጠላ የሚያረጉ ናቸው ብዬ አስባለሁ። እኔ በእኔ በኩል አቶ ብርሃኑ ሁኔታው ሊስተካከል የሚችለው በዩቱበሮች ወይም አቅራቢዎች ብቻ ሳይሆን ተመልካቾችም ከተሳትፎና ድጋፍ ሲታቀቡ ብቻ ነው ይላሉ። ሰዎችም ደግሞ እኛም አለመታደል ሆነን ብዙ ተመልካች ያለው በአሁኑ ጊዜ ኢትዮጵያኖች በሚሰሩት ማህበራዊ ሚዲያ ላይ ብዙ ተመልካች ብዙ ተከታይ ያለው ጽንፍ የረገጡ ስድቦችን አንዱ አንዱን የሚያዋርድበት የሚያናንቅበት፣ አንዱ አንዱን ከሰውነት ዲሁማናይዜሽን የሚባለው። ሰውን ለማጥቃት ስትፈልግ መጀመሪያ ከሰውነት ተራ ነው የምታወጣው። ሰዎችን ዲሁማናይዝ ማድረግ መሪ ሊሆን ይችላል፣ ግለሰብ ሊሆን ይችላል። ከሰውነት ተራ አውጥቶ ሌላ ስም መለጠፍ፣ ማዋረድ፣ ማሳነስ፣ በስድብ ከእኛ በጭራሽ የማይጠበቁ እነዚህ በጣም ብዙ ተከታይ አላቸው። ብዙ ብዙ ተከታዮች ወይም ደግሞ ተመልካቾች የሚወዷቸው ይወዷቸዋል፣ ያጋሯቸዋል፣ ሼር ያደረጋሉ፣ ላይክ ያደረጋሉ፣ ኮሜንት ያረጋሉ። በብዛት ግር ብሎ ሰዎች የሚያዩት እንዲህ አይነት ሚዲያዎች ሆኗል። እንዲህ ያሉ ሚዲያዎችን ደግሞ ከጀርባ ሆኖ የሚያንቀሳቅሰው ትልቁ ነገር አቶ ብርሃኑ እንደሚሉት ገንዘብ ነው። ይሄ ሲሆን ደግሞ ገንዘብ ያስገኛል ማለት ነው። ገንዘብ ስለሚያስገኝ አሁን ገንዘብ ግልጽ ወጥቶ የነገሰበት ዘመን ነው። ለገንዘብ እየተገዛ ነው የሰው ልጅ። ለገንዘብ ብሎ አገር ድምጥማጧ ቢጠፋ ጉዳዩ አይደለም። አሁን የሰው ልጅ ለአገር ለገንዘብ ብሎ ሴት ልጅ ብትዋረድ፣ ወንድ ልጅ ቢዋረድ ባህላችን ቢረክስ ሃይማኖታችን ቢዋረድ ጉዳዩ እስከ አለማውን ደረጃ ደርሰናል። አሁንና መታቀብ ያለበት ቪዲዮውን የሚሰራው ብቻ ሳይሆን ቪዲዮም የሚመለከተው ያለ እውቀትም የሚመለከት አለ። ለምሳሌ ዲስላይክ እንኳን ቢያረግ ለዛ ሰው ዋጋ እየሰጠ እንደሆነ አያውቅም ሰው በአብዛኛው አቶ ብርሃኑ መፍትሄ ናቸው ከሚሏቸው መካከል ስለ ማህበራዊ ሚዲያ አጠቃቀም ማህበረሰቡን ማስተማር ይገባል። ህዝቡ ለራሱና ለአገሩ ጠላቶች ገንዘብ እያዋጣ መሆኑን መረዳት ይኖርበታል በማለት ይከራከራሉ። የዚህ የሶሻል ሚዲያ ሊትረሲ ወይም ደግሞ የሶሻል ሚዲያ እውቀት በስፋት ያስፈልገናል። በስፋት ማስተማር እድሉን ያላቸው ሚዲያ በእጃቸው ያለ የማህበራዊ ሚዲያን ፈተናና ጠቅሞቹን ጥቅሞቹን በግልጽ ማስተማር ምን ስንል ለምሳሌ አንድ አገር ላይ የተነሳ ነው ግን በጣም ሲሳደብ አገርን ሲያንቋሽሽ ሲያዋርድ፣ እሴታችንን ገደል ሲከት በንዴት እያየነው ሊሆን ይችላል። እኛ እየተናደድን ስናየው ያ ሰው ግን ጥቅም እያገኘበት ነው። እኛ ባየነው ገንዘብ እያገኘበት ነው። ወደን ግን አላየነው። እኛ አናውቅም ለጠላት ገንዘብ ማምረቻ እየሆንን እንዳለን አናውቅም። ለሀገር ጠላት፣ ለባህል ጠላት፣ ለልማድ ጠላት፣ ለኢትዮጵያዊነት፣ ለሃይማኖት ጠላት ገንዘብ እያበረከትን እንደሆነ እንኳን አናውቅም። ማህበራዊ ሚዲያው ብዙ ጥቅሞች የተገኙበትና አሁንም የሚገኙበት ጠቃሚ መረጃዎችን መቀባበያ የትምህርት የሳይንስና የፖለቲካ የፖለቲካና ሰብአዊ መብቶች መወያያ መድረክ ብቻ ሳይሆን ከመነሻውም ይህን ዓላማ ከግምት ውስጥ ለማስገባት የተሰራ መሆኑን አቶ ብርሃኑ ያምናሉ። ህብረተሰቡ ይህን ሚዛን በመጠበቅም ሆነ በጎጂ ጎኑ የተደቀነበትን የአማራጭ ፈተና አስመልክቶ ምን ማድረግ ይኖርበታል? አቶ ብርሃኑ ችግሩን አላጡትም። በቃ ወዴት ትተነው እንቀመጥ? የግድ ጥቅም አለው። መረጃ ታስተላልፍበታለህ፣ ታስተምርበታለህ፣ ሰዎችን ታገኝበታለህ። ወደ ሚዲያው ልሂድ። እጅግ እጅግ ዘግናኝ ቀላል ፈተና አይመስልም። ለማንኛውም እንግዶቻችንን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። አድማጮች የፈጠራ ታሪኮችን እውነተኛ በማስመሰል ማህበረሰቡን ሲያስቱ በነበሩ ዩቲዩበሮች ላይ እየተወሰደ ያለውን ሕጋዊ እርምጃ አስመልክቶ የተጠናቀረውን ዘገባ ነው። ተከታትለን የተመለስ ነው። ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዷችንን እየተከታተላችሁ ያላችሁት በአሜሪካ ድምጽ ራዲዮ ጣቢያ የሚተላለፉ ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳትካም ላይ በቀጥታ መከታተል ትችላላችሁ። አት ቪኦኤ አማሃሪክ የፌስቡክ ሃሽታግ ቪኦኤ አማሃሪክ የኤክስ ወይም በቀድሞ አጠራሩ የትዊተር ገጻችን ነው። ተከተሉን አስተያየቶቻችሁንም አጋሩን። ተከታዩ መሰናዷችን ደግሞ በኢንተርኔት ላይ የሚፈጸም ጾታዊ ጥቃት ኢትዮጵያ ውስጥ የሴቶችን ድምጽ እያፈነ መሆኑን አስመልክቶ የወጣ አዲስ ጥናት ላይ የሚያጠነጥን ነው። የኢትዮጵያ ሴቶች በቴክኖሎጂ አማካኝነት ጾታን መሰረት ያደረጉ ጥቃቶችና አድልዎች እየተፈጸሙባቸው መሆኑንና በዚህም ምክንያት ዝምታን እንዲመርጡ እንዲያፍሩና እንዲፈሩ መደረጋቸውን ሴንተር ፎር ኢንፎርሜሽን የተሰኘ ተቋም ያካሄደው አንድ ጥናት አስታውቋል። ተቋሙ አክሎ በዚህ ምክንያት ሴቶች ኢንተርኔትን መጠቀም እስከ ማቆምና ማህበራዊ መስተጋብራቸውን እስከ መገደብ መገደዳቸውን አመልክቷል። በኢንተርኔት ላይ የሚፈጸመውን ጾታን መሰረት ያደረገ ጥቃትና በሴቶች ላይ እያደረሰ ያለውን የስነ ልቦና ቀውስ አስመልክቶ ስመኝሽ የጥቃቱን ተጎጂዎችና የጥናቱን ተሳታፊዎች አነጋግረሻል። በቀጥታ ወደሱ ሱ እንለፍ። ቤተልሔም አካለ ወርቅ በዋናነት ፌስቡክንና ቲክቶክን በመጠቀም በተለያዩ የማህበራዊ ትስስር መድረኮች ላይ ስለ ሴቶች መብት በመሟገት ትታወቃለች። የሴቶች ፖለቲካዊ፣ ኢኮኖሚያዊ እና ማህበራዊ ተሳትፎ እንዲያድግ የሚካሄዱ የማህበራዊ ሚዲያ ዘመቻዎችንም ትመራለች። በምላሹ ግን ካጸያፊ የስድብ መልእክቶች አንስቶ እስከ ወሲባዊና አካላዊ ጥቃት ማስፈራሪያዎች በዚሁ በማህበራዊ ሚዲያዎች ላይ ይደርሷታል። ጥላቻና ወደ ዛቻ፣ ወደ ስድብ፣ ወደ ማስፈራሪያ የተለያዩ የደፍርሻለው፣ አስደፋብሻለው፣ እገልሻለው፣ እንደዚህ አይነት ማስፈራሪያዎችን በመላክ አድራሻዎቻችንን በመላክ ከዛ ከቲክቶክ አልፎ ደግሞ የግል ፐርሶናል ስልካችን ላይ በመደወል ከኦንላይኑ አልፎ ወደ በአካል እየተከታተሉ የመኪና ታርጋችንን ፎቶ እያነሱ እዚህ ቦታ ትገኛለሽ እዛ ቦታ ትገኛለሽ እያሉ እስከ መላክ የደረሱበትና ኢቨን ዶ ገምተ ነው ብንመጣም ግን እንደዚህ በጣም የሚያስፈራ ሲትዌሽን ውስጥ እንገባለን ብለን አላሰብ የአራት አመት ወንድና የአንድ አመት ሴት ልጆች እናት የሆነችው ቤተልሔም በማህበራዊ ሚዲያ ላይ የሚደርሷት ጥቃቶች በጽሁፍ ማስፈራሪያዎች ብቻ የተገደቡ አይደሉም። የስውር ክትትልና ውክቢያም አጋጥሟታል። ከሱ አልፎ ቤተሰቦቿ ላይ የሚሰነዘሩ የጥቃት ማስፈራሪያዎች ደግሞ እጅግ በጣም ያስጨንቋታል። ለምሳሌ የመኪናችንን ታርጋ ፎቶ አንስቶ ልኮ በቀላሉ ትገኛላችሁ ምናምን ብለው ማስፈራራት። ያው ታርጋ የፎቶ ካነሳ አጠገቤ ነው ማለት ነው ያለው፣ ወይም አይቶኛል አግኝቶኛል ማለት ነው። ሰው ፊዚካል ነው። እኔ ኢቨንት ስራ ላይ ነው የሚሰራው። ኢቨንት ላይ ደግሞ ሶሻል ሚዲያ ላይ ብቻ መሞጣሞጥ ምንድን ነው ሲዘወንድነሽ የሚሻ ምናምን ብለው ያ ምናምን ያዋከቡኝ ጊዜም ነበረ። በዛሬ ሶስት ወር አራት ወር አካባቢ አይቲንክ ዲሴምበር ላይ ቤት መልቀቅ ነበረብኝ። ምክንያቱም ቲክቶክ ላይ እስከ ቤት ቁጥር ድረስ አድራሽ ላይን ፖስት አደረጉብኝ። ዛቻው እና ማሰራሪያው ሪል ሆነ። ምክንያቱም የኖር የነበረው የጋራ መኖሪያ ቤት ኮንዶሚኒየም ውስጥ ነው። ያ ደግሞ ኬክ ነው፣ ጥፋት ሊመጣ ትችለው። በጣም ከባድ ነው። ኢንቴሽን ፖስት ሲያደርጉ መውጣት ነበረብኝ። ቤተሰቦች የሚዜ ደግሞ ወደ ሌላ ቤት ሄጃለው ማለት ነው ቤተልሔም የዚህ አይነት የኢንተርኔት ላይ ጥቃት ብቸኛዋ ሰለባ አይደለችም። ሴንተር ፎር ኢንፎርሜሽን ሬዚሊየንስ የተሰኘ የሰብአዊ መብት ተሟጋች ተቋም በቅርቡ ይፋ ያደረገው ጥናት በኢትዮጵያ ያሉ ሴቶችና ልጃገረዶች በፌስቡክ፣ ቲክቶክ ቴሌግራምና ኤክስ አማካኝነት ከፍተኛ በሚባል ደረጃ ጾታዊ ጥቃቶች እንደሚደርስባቸው አስታውቋል። በጥናቱ ላይ የተሳተፉ አጥኚዎችም በኢንተርኔት አማካኝነት በሴቶች ላይ የሚደርስ ፆታዊ ጥቃት ኢትዮጵያ ውስጥ በከፍተኛ ሁኔታ ከመስፋፋቱ በተጨማሪ መደበኛ ልምድ የሚመስልበት ደረጃ ላይ ደርሷል ይላሉ። ከአጥኞቹ መካከል አንዷ የሆነችው የድርጅቱ ፕሮጀክት አስተባባሪ አዲያም ሰለሞን ከጥቃቶቹ መካከል የጥላቻ ንግግሮች፣ የበቀል ፖርኖግራፊና ትንኮሳዎች እንደሚገኙበት ታስረዳለች። በቴክኖሎጂ ድጋፍ የሚደርሱ ፆታን መሰረት ያደረጉ ጥቃቶች ስንል ኢንተርኔትን፣ ማህበራዊ ሚዲያዎችን በመጠቀም የሚደርሱ ጥቃቶች ናቸው። እነዚህ በጥላቻ ንግግር መልክ ሊሆኑ ይችላሉ፣ በዛቻም ሊሆኑ ይችላሉ፣ ሲምፕሊ በስድብም ሊሆኑ ይችላሉ። በሪሰርቹ ካየሹ አብዛኛው ሴቶች የሚደርሱባቸው የስድብ መልእክቶች፣ የዛቻዎች፣ የሪቨንጅ ፖርኖግራፊ የምንላቸው እንዴት ነው ሳይኮሎጂካል ስራ ማድረስ ሊያደርሳቸው የሚችሉ ጥቃቶች ናቸው። በበይነ መረብ በተለይ ደግሞ በማህበራዊ ትስስር ድረገጾች ሴቶች ላይ የሚሰነዘሩ የጥላቻ ንግግሮች ወንዶች ከሚያጋጥሟቸው የተለዩ እንደሆኑ እና በብዛትም እንደሚበልጡ መቀመጫውን በእንግሊዝ ያደረገው መንግስታዊ ያልሆነ ተቋም የመራው ጥናት ያመለክታል። ለምሳሌ ቴሌግራም በተሰኘው የመልእክት መለዋወጫ መድረክ ላይ የሚታዩት የጥላቻ ንግግሮች በጾታ ንጽጽር ሲደረግባቸው ዘጠና ስድስት ነጥብ ዘጠኝ በመቶ ሴቶች ላይ ያነጣጠሩ ሆነው እንደተገኙ ገልጿል። ሴቶችና ወንዶች በኢንተርኔት ሆነ በማህበራዊ ሚዲያ የሚደርሱባቸው ጥቃቶች ለየብቻ ናቸው። የሴቶች አስከፊ ደረጃ ደርሷል። በማህበራዊ ሚዲያ ከፍተኛውን የጥቃት ቁጥር ቢይዙትም ወንዶች ላይም ጥቃት ይደርሳል። ለውጡ ግን ሴቶች ላይ የሚደርሰው ጥቃት በአለባበሷ፣ በሴትነቷ፣ በውጫዊ ውበቷ ነው እንጂ ፖስት ባደረገችው ይዘት ወይ ባጋራችው ሀሳብ አይደለም። የወንዶች ግን በተቃራኒው የሚደርስባቸው የጥላቻ ንግግሮች ባጋሩት ሀሳብ፣ በፖለቲካ አቋማቸው ነው እንጂ በውጫዊ ውበታቸው ላይ የተመሰረተ ጥቃት አይደለም የሚደርስባቸው። ዋናው መከፋፈያ ፖይንቱ እዚህ ጋር ነው። ጥናቱ በሶስት የኢትዮጵያ ቋንቋዎች ማለትም በአማርኛ በአፋን ኦሮሞና በትግርኛ እንዲሁም በእንግሊዝኛ የተካሄደ ሲሆን በጥናቱ ቃለመጠይቅ ከተደረገላቸው ሴቶች መካከል 78 ከመቶ በላይ የሚሆኑት በኢንተርኔት ላይ ጥቃት ከደረሰባቸው በኋላ የፍርሃት ወይም የጭንቀት ስሜት እንደደረሰባቸው ተናግረዋል። በዚህም ምክንያት በርካታ ሴቶች ከኢንተርኔት ላይም ሆነ ከኢንተርኔት ውጪ ከሚደረጉ ህዝባዊ ግንኙነቶች በፍራቻ ምክንያት እየራቁ መሆናቸውን ጥናቱ ማመልከቱን አዲያም ታብራራለች። ብዙ ተጽዕኖዎች ነው ያሉት። አንደኛ እንደዚህ ማህበራዊ ሚዲያ ላይ ወይ መየነበረብ ላይ ገብታ ሀሳቧን እንዳታጋራ ዝምታን እንድትመርጥ ያደርጋታል። ይህ ማህበራዊ ሚዲያ ላይ ብቻ ሳይሆን ዝምታን ደግሞ የምትመርጠው ትክክለኛ ህይወቷ ላይም የሚንጸባረቅ ችግር ነው የሚሆነው። ትክክለኛ ህይወቷ ላይ በትክክለኛ ዓለም ላይም ዝምታን እናስመርጣታለን። የሴቷን የሴቶችን ተሳትፎ የመገደብ ኢምፓክት አለው። ሲቀጥልም የቤተሰብ ህይወት ሊረብሽ ይችላል። የግል ህይወት ሊረብሽ ይችላል። የስራ ህይወት ላይም ጫና ሊያሳድር ይችላል። ሴታ ሴት ፓወር የተሰኘ ጾታን መሰረት ያደረገ ጭቆና ለማስወገድ የሚደረግ እንቅስቃሴ ተባባሪ መስራች መስራችና የኢትዮጵያ የሴቶች ሰብዓዊ መብት ተሟጋቾች ጥምረት ምክትል ፕሬዝዳንት የሆነችው ቤተልሔምም የዚህ ፍርሃትና ስጋት ተጠቂ ናት። ለዚህ ስጋቷ የህግ ከለላ ለማግኘትም ወደ ፖሊስ ጣቢያ ሄዳ ለማመልከት ሞክራ ታውቃለች። ያገኘችው ምላሽ ግን ተስፋ አስቆራጭ ነበር። መጀመሪያ የዛሬ ሶስት ዓመት አካባቢ የአሲድ ምናምን ፍሬቶቹ በጣም ከፍተኛ ሲሆኑ ፖሊስ ጣቢያ ሄደን ነበረ እና እስክሪንሾቶችን ስናይ ስቀው ነው የመለሱ። ምን እናርገው ምናምን ሶሻል ሚዲያ ላይ ታዲያ ምን ትሰሪያለሽ? እንደዚህ እንዳልመጣ ከፈለግ ሶሻል ሚዲያ ሽንታይ ና ወደ ሌላ ወደ ሌላ ነገር ጂ ምናምን ነው አይነት መልስ ሰጡን። ተስፋ እንደሌለው ገብቶን ተመልሰን ወደዛ ሄደን አናውቅም። አዲያም እንደምትለውም ጥቃቱን የከፋ የሚያደርገው ጥቃት አድራሾቹን በቀላሉ ማወቅ አለመቻሉ ነው። ከዚህም በላይ ደግሞ የሚያስቸግረው ሶሻል ሚዲያ ላይ የሚፈጠሩ ጥቃቶች ማን እንደፈጸማቸው ማወቅ አይቻልም። ደስ ባለን ስም መገብተን መጠቀም እንችላለን። ኢትዮጵያ ሆኜ ሌላ ሀገር እንዳለ አድርጌ ማውጣት ይችላለው። ለየት ያለ ነው በአይነቱ ማን እንደሆነም ስለማይታወቅ ሶሻል ሚዲያ ፕላትፎርሞች የራሳቸው የአካውንታቢሊቲ መካኒዝም መፍጠር አለባቸው። ቤተልሔም ሴቶች መብታቸውን በአግባቡ እንዲረዱና ሲጣሱ ደግሞ የመጠየቅ ብቃት እንዲያዳብሩ ለምታደርገው ትግል የማህበራዊ ትስስር መድረኮችን ቁልፍ የመገናኛና የመወያያ መድረክ አድርጋ አሁንም ትጠቀምበታለች ከሌሎች የጥቃቱ ተጎጂ ሴቶች ጋር በመሆንም እኩልነት ወይም ሞት የሚል የማህበራዊ ሚዲያ ዘመቻ ያካሄዳሉ። ለዚህ ምክንያቷ ደግሞ የእሷ መሸነፍ የሌሎች በሚሊየን የሚቆጠሩ ሴቶች መሸነፍ ስለሆነ ነው ትላለች። ነገር ግን እንደኔ አይነት ሰዎች እንደኔ ድምጻቸው በጣም ቮካል ናቸው፣ ኮንፊደንስ አላቸው፣ ተምረዋል፣ ሪሶርስ እና እንት የሚያስፈልጋቸው ነገር ማድረግ ለሚፈልጉት ነገር አላቸው ብለሽ የምትተማመኝባቸው ሰዎች ራሱ ሲጠቁ ቤተሰባቸው ሲጠቃ ስታይ አንቺ ራሱ ቺሊንግ ኤፌክት የሚለው ነገር አንቺ ጋር ይመጣና ወደዚህ ነገር እንዳትመጪ ያደርግሻል። ሶ እኔ ዝም ካልኩ፣ እኔ ፈርቼ ጠጥ ካልኩ በዛውም ሽንፈትም ይሆናል። እኔም ላሰብኩት አላማ ጥግ እንዳይደርስ እንቅፋት ይሆናሉ ለሙቭመንቴም እንቅፋት ይሆናሉ። ከሱ በላይ ግን በጣም ብዙ ሚሊዮን ሴቶች ኢንስፓየር ሆነው ድምፃቸውን እንዳይጠቀሙ እኔን በማኮላሸት ውስጥ እነሱ ይኮላሻሉ የሚል እምነት ስላለኝ ምንም ቢሆን አናቆምም። በኮምፒውተር አማካኝነት የሚፈጸሙ ወንጀሎችን ለመከላከል እና በማህበራዊ ሚዲያ የሚሰራጩ ሀሰተኛ መረጃዎችንና የጥላቻ ንግግሮችን ለመቆጣጠር የጸደቁ ሕጎች ቢኖሩም ሕጎቹ የውሱንነትና የተፈጻሚነት ችግር እንዳለባቸው ባለሙያዎቹ ይገልጻሉ። የሕግ ማሻሻያ ጥናቱ ሴቶችንና ልጃገረዶችን ማህበራዊ ሚዲያን ጨምሮ በበይነ መረብ አማካኝነት ከሚደርስባቸው ጥቃት ለመጠበቅ መወሰድ አለባቸው ሲል በምክረ ሀሳቡ ካስቀመጣቸው እርምጃዎች መካከል አንዱ ሲሆን አዲያም ሌሎች የተጠቀሱ መፍትሄዎችን ታብራራለች። ስልጠና መሰጠት ያለባቸው ኦርጋናይዜሽኖች ካሉ ፖሊስ ጣቢያም ሊሆን ይችላል፣ ለእነሱ መስጠት ህግ ላይም ክፍተት ካለ እሷን ህግ ማሻሻያ ማቅረብ ሊሆን ይችላል። ከዛም ደግሞ የሴቶች የማህበራዊ ተሳትፎ ምን ያህል አስፈላጊ እንደሆነ፣ የሴት ልጅ ሚና ምን ያህል አስፈላጊ እንደሆነ አጉልቶ ማሳየት የሁላችንም ሁሉም ሳይመለከተዋል እና ይሄኛው ጉዳይ የሀገር ጉዳይና የሴቶች ብቻ ጉዳይ ስላልሆነ ሁሉም የየራሱን አስተዋጽኦ እንዲያደርግ ነው። ቤተልሄምም በተቻላት መጠን ራሷን ከጥቃት ለመጠበቅ የዲጂታል ደህንነት ስልጠናዎችን ወስዳለች። ቀጣዩ ዓላማዋ ደግሞ ሌሎች ሴቶችም በበይነ መረብ ስለሚደርሱ ጾታን መሰረት ያደረጉ ጥቃቶች እና የጥላቻ ንግግሮች የተሻለ ግንዛቤ እንዲኖራቸውና ራሳቸውን እንዴት መጠበቅ እንደሚችሉ ስልጠና በመስጠት ደህንነቱ የተጠበቀ ማህበረሰብ መፍጠር ነው። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ በኢንተርኔት ላይ የሚፈጸመውን ጾታን መሰረት ያደረገ ጥቃትና በሴቶች ላይ እያደረሰ ያለውን የስነ ልቦና ቀውስ አስመልክቶ የተጠናቀረውን ዘገባ ነበር እየተከታተለ ነው። ወደ ተከታዩ መሰናዶ ከማለፋችን በፊት ግን ካሰናዳናቸው ቆየት ያሉ ዘመን ተሻጋሪ ሙዚቃዎች መካከል ሌላ ሙዚቃ እንጋብዝ። ሁለተኛው የዘፈን ምርጫችን የጥላሁን ገሰሰ ነው፣ ሁሉን ነገር አይቼዋለሁ የሚለው ተወዳጅ ዜማ ነው።

no you got ተወዳጁ ጥላሁን ገሰሰ ሙዚቃ እረፍት አድርገን ተመልሰናል። የመስታወት መሰናዷችን ይቀጥላል። ተከታዩ ዝግጅታችን ደግሞ የማህበራዊ ትስስር ገጾች በፊልም ስራዎች ላይ የደቀኑት አደጋን ይቃኛል። ከቅርብ ጊዜ ወዲህ በማህበራዊ ሚዲያውም በተለይም ዩቱብ እና ቲክቶክ ላይ በፊልምና አጫጭር ድራማዎች መልክ ተሰርተው በሚቀርቡ ይዘቶች ላይ ቅሬታዎች ይነሳሉ። የፊልም ሙያ ስነ ምግባር እና የማህበረሰብን እሴት ያልጠበቁ ይዘቶች መበራከት አንዱ ምክንያት ደግሞ መድረኩ ሁሉም ሰው ፊልም ሰሪ እንዲሆን የፈጠረው እድል ስለመሆኑ በስነ ጥበቡ ዙሪያ ያሉ ባለሙያዎች ይገልጻሉ። በእርግጥ የማህበራዊ ትስስር ገጽ ይዞት የመጣው ድል እንዳለ የሚያስረዱት ባለሙያዎቹ ተመልካቾች የሚያዩትን ይዘት መምረጥና ሀያሲያን እንዲበረክቱ ማድረግ መፍትሄዎችን ለማምጣት ያስችላሉ ብለው እንደሚያስቡ ለአሜሪካ ድምፅ ገልጸዋል። የመስታወት ባልደረባችን አስማማዋየ ነው የፊልም ባለሙያዎቹን ቤዛ ሀይሉንና ሄኖክ አየለን አነጋግሮ ተከታዩን አዘጋጅቷል። በዘመናዊ የመረጃና ኮሚኒኬሽን ቴክኖሎጂ አዲስ የብዙሃን መገናኛ መድረክ ሆነው በአማራጭነት የመጡት የማህበራዊ ትስስር ገጾች በኪነ ጥበብ ስራዎች ላይም የራሳቸውን አዎንታዊና አሉታዊ ተጽዕኖ ማሳደር ጀምረዋል። በተለይም እንደ ዩቲዩብና ቲክቶክ ያሉ የማህበራዊ ትስስር ገጽ አማራጮች ኪናዊ ስራዎችን በቀላሉ ለተመልካች እንዲያደርሱ ምቹ እድል ስለመፍጠራቸው ባለሙያዎች ይናገራሉ። በአንጻሩ መተግበሪያዎቹ በጥቂት ገንዘብ ሁሉም ሰው በቀላሉ ፊልምንና አጫጭር ድራማዎች እንዲሠራ የተመቻቹ መሆኑ አሁን እየታዩ ላሉ ጸጾች አንዱ ምክንያት ስለመሆኑ የፊልም ድርሰት አዘጋጇ ቤዛ ኃይሉ ትናገራለች። አሁን በትንሽ ብር ፊልም መስራት ዩቱብ ላይ ፊልም ሰርቶ ማሳየት ስለተቻለ የአቅሙም ወርዷል፣ የኳሊቲውም ወርዷል ማለት ነው። ጥራቱ በጣም እየወረደ መጥቷል። ምክንያቱም ሁሉም ሰው ፊልም ሰሪ መሆን ቻለ። በቃ ትንሽ ካሜራ ካለው ወይም ትንሽ ስልክ ካለው አንስቶ መቅረጽ መቻል እንደሚችል እያሰበ መጥቷል። ብዙ ፊልም ፊልም ሰሪ ማለት አልችልም። በቃ ባለ ሀብትም ሊሆን ይችላል። የሆነ ቦታ ሄዶ ካሜራ ገዝቶ በቃ ፊልም ቀርጾ ማቅረብ መቻል ያለ እውቀቱ ያለ አቅሙ ማለት ነው እና ያ ደግሞ የፊልም ኳሊቲውን በአጠቃላይ እያወረደው የመጣውና ብዙ ተመልካቾች አሉን። ለምሳሌ እኛ የምናገኛቸው ተመልካቾች የኢትዮጵያ ፊልም በጣም እየወረደ እየወረደ እየመጣ ነው ይለዋልና በአጠቃላይ በደንብ ሳስበው ነው እየወረደ ነው የሚሉት። ግን አሁንም ሲኔማ ቤት ውስጥ በጣም ጥሩ ፊልሞች እየተሰሩ ነው። በጣም ብዙ ጎበዝ ፊልም ሰሪዎች ፊልማቸውን እያሳዩ ያሉበት ሁኔታ ነው ያለው። ስለዚህ እኛ በጣም ረጅም ዓመት ለለፋ ነው የፊልም ባለሙያዎች ይሄ ትንሽ ቅር ያሰኘናል። ያ ማለት ደግሞ በዩቱብ ላይ ጥሩ ስራዎች አይሰሩ ማለት አይደለም። በጣም በጣም ጥሩ ስራዎች አሉ እዛም ላይ ግን ያው ተስንዴው ጋር እንክርዳዱም አለ። እና እንግዲህ ተመልካቹ ነው ያንን እያጠራ መሄዳለን። ሌላው ልዩ ልዩ የኢትዮጵያ ፊልሞችና ድራማዎችን በማዘጋጀት ማለትም ዳይሬክት በማድረግ የሚታወቀው ሄኖክ አየለ በፊልም ድርሰትና ዝግጅት ወቅት ባለሙያው ለወጣበት ማህበረሰብ ባህልና ሴት ታማኝ የመሆንና ማህበረሰባዊ ጉዳት ሊያደርሱ ይችላሉ ብሎ ካሰባቸው ጉዳዮች መታቀብ ከሙያዊነት መገለጫዎች አንዱ ስለመሆኑ ያብራራል። ደራሲው እንግዲህ ለወጣበት ማህበረሰብ ኃላፊነት በመውሰድ እና የሚጠቀመውንም ሚዲያም ወይም የጥበብ መንገድ ኃይልና አቅም በመገመት ዳሜጅ የሚኖረው ከሆነ የጎን ጉዳት የሚኖረው ከሆነ ለመጠንቀቅ ይሞክራል። እያንዳንዱ ደራሲ ይሄ ልክ እንደ የውዴታ ግዴታ ልንለው እንችላለን እንጂ እንዲጠብቅ የሚቀመጥበት ላይሆን ይችላል። አልፎ አልፎ ራሱ የነበረውንም ኖር በተጻራሪ ሆኖ ደራሲ ወይንም አዘጋጅ ሊቆም ይችላል። አንዳንድ ጊዜ ከማህበረሰቡ ኖርም በተለየ አንግል ቆሞ ያንን በመቃወም ወይም በመኮንን መንገድ ሊቆምም ይችላል ማለት ነው። ስለዚህ የሚስማሙበት መንገድም አለ። አንዳንዴ ደግሞ በተቃራኒ ወገን ቆሞ ሊታዩ ይችላሉ። የማህበረሰብ ፍላጎትና የደራሲ የደራሲው ፍላጎት ማለት ነው። እንቆቅልሽ የሐምሌ ሙሽራና ዶቃ ፊልሞች በመድረስ እና በቴሌቪዥን በተላለፈው እረኛ የድራማ ላይ በድርሰት ከተሳተፉ አንዱ የሆነችው ቤዛ ኃይሉ የፊልም ወይም ድራማ ደራሲ ማህበረሰቡን ማወቅና ብስለት ያስፈልገዋል ትላለች። ይሁንና በዩቲዩብ እና ቲክቶክ ላይ የምናያቸው አንዳንድ የፊልምና ድራማ ስራዎች ይህን እንደማያሳዩ ትናገራለች። እንደ ደራሲ እንግዲህ አንድ ደራሲ የተወሰነ ደረጃ ብስለት ያስፈልጋል ብዬ አስባለሁ። አንድ ሰው ደራሲ ለመሆን በተወሰነ ደረጃ ማህበረሰቡን ማወቅ፣ ማህበረሰቡን እስቴት ማወቅ፣ ህጉን ማወቅ፣ ካራክተሮች ማወቅ፣ የህይወት ተሞክሮ የመሳሰሉት ነገሮች ያስፈልጉታል ብዬ አስባለሁ። ድርሰት ቀላል ነገር አይደለም እና ትንሽ በተወሰነ ደረጃ ደግሞ ጥልቀት፣ ከማህበረሰቡ መቅደም፣ አርቆ ማየት፣ ማስተዋል ነው የመሳሰሉት ነገሮችን ያስፈልጋሉ። ግን አሁን ስታያቸው ቲክቶክ ላይ አንዳንድ ድራማዎችን ሳይ ምናልባት በአምስት ደቂቃ የተጻፉ የአስራሶስት አመት የአስራ ሁለት አመት ስ እና ምናልባት እንዳልኩ የአስራ ሶስት የአስራ አራት አመት ልጆች የጻፏቸው የሚመስሉ ደግሞ የሚሆኑ ስራዎች ታያለ እና ያንን ተሞክሮ ያንን ብስለት ጌታ አምጥተውት ነው ያንን ነገር የሚጽፉት የሚለው ነገር ያስጨንቀኛል። በወደፊቱ ቃላይ ድርሰትን ብቻ ሳይሆን በኪነ ጥበብ አደገኛ ስራ የለም፣ በጣም ጥንቃቄ የሚጠይቅ ስራ የለም። ምክንያቱም ምናልባት በተለይ ሁሌ የምናገረው ነገር አለ ወደ እስከሚገባ በአይን የሚገባው ነው የበለጠ ከባድ። ማለት በአፍ የሚገባ መርስ እና በአይን የሚገባ መርስ አንድ አይደለም። በአፍ የሚገባ መርስ ለጊዜው ይረብሻል። በተለያየ መንገድ ልታወጣ ትችላለህ። በወተት ጠጥተህ፣ ሐኪም ቤት ሄደህ ሆድህ ታጥቦ ይወጣል። በአይን የገባ ነገር ግን በአእምሮ ውስጥ ነው ተቀርጾ የሚቀረው እና ለማውጣትም በጣም ከባድ ነው። አእምሮ ውስጥ አብሮ የሚኖር ነገር ነው። ስነ ልቦናን የሚቀርጽ ነገር ነው። እኛ በልጅነታችን የበላናቸውን ምግቦች ላናስታውስ እንችላለን። ያየናቸውን ፊልሞች ግን አንረሳም። ያነበብናቸውን መጽሐፍት አንረሳም። ስነ ልቦናህን ወይ ይቀርጸዋል ወይ በቀጭጨዋል። በተለይ ደግሞ ልጆች ስነ ልቦናቸው በሚያዩት ነገር ነው በሚሰሙት በሚያዩት ነገር ነው የሚቀረጸው እና አሁን ደግሞ በተለይ አሁን ሲኒማ ቤት ለምሳሌ ያሉ ፊልሞች ላይ ሲኒማ ቤት ልጆች አይገቡም፣ አይደለ ወይም ቢገቡም ለልጆች ተብሎ የተመረጡ ስራዎችን ነው የሚያዩት። ዩቱብ እና ቲክቶክ ግን አሁን በተለይ ያው ስልኮቻችንን ለልጆቻችን የመስጠት ባህል ልማድ አለ። ስለዚህ ለልጆቻችን ቅርብ ናቸው ዩቱብ እና ቲክቶክ። ስለዚህ እዛ ላይ የሚሆኑ ኮንቴንቶች ልጆቹን የማበላሸት የመቅረጽ ወይም የማሳደግ ወይም የማቀጨጭ እድላቸው በጣም ሰፊ በጣም ጥንቃቄ የሚጠይቁት ድዶም እነሱ ናቸው። ስለዚህ በጣም እኔ ሁሌም የሚጨንቀኝ እኔም የልጆች እናት ሁሌም የሚጨንቀኝ ጉዳይ ስለሆነ ነው ስለአነሳው ደስ ያለኝ። በቅርቡ የአዲስ አበባ ፖሊስ ኮሚሽን ለማህበረሰቡ ወግና ባህል ፍፁም ተጻራሪ የሆኑ ሀሰተኛና ጸያፊ ፈጠራ ታሪኮችን እያሰራጩ ህዝብን የሚያደናግሩ ዩቲዩበሮችን በቁጥጥር ስር እንደዋለ ማስታወቁ ይታወሳል። ማህበራዊ ትስስር መድረኮች ሰዎች በቀላሉ የመሰላቸውን ይዘት ቀርጸው እንዲያስተላልፉ ከፈጠሩ አማራጭ በትይዩ ለሙያዊ ስነምግባር የማይጠነቀቁ ይዘቶች ብዙ ተመልካች የሚያገኙ መሆናቸው ለችግሩ መባባስ ምክንያት እንደሆነም የፊልም ባለሙያው ሄኖካየል ያመለክታል እንደ አንድ ማህበረሰብ አካል ሳስበው እንደዚህ አይነት ስራዎች በሚወጡ ጊዜ ጉዳቶች ይኖራቸዋል በየቀኑ በጣም ብዙ አይነት ነገሮች ይመጣሉ ወደ ሚዲያው ሰውም ያለምንም ማጣሪያ ይመለከታል። እራሱ እሱም አንዱ ጠንቅ ይመስለኛል። ተመልካችን የመምረጥ አክብ ላይ ወይ ሁኔታ ውስጥም አይደለም እና አንድ ሬት የሆኑ ሰዎች ያዩታል። እንዲሁ ጊዜ ለማሳለፊያ ሰዎችም ከፍተ ያዩታል እና በዛ ውስጥ በጣም በጣም ሰፊ ነው የሚሆነው። ድዳሜጁ ግን እኛም ሀገር ምንጭ አይደለም ያሁ እንደምታቅም፣ በአለም አቀፍ ደረጃ ይሄ ነገር ከባድ ፈተና ነው የሆነው ቀድሞ ከነበረው የሚዲያ አካሄድ በተለየ መንገድ ነው የመጣው እና በኮጎኞች እንዳሉ ሁሉ ደግሞ በጣም ከባድ የሆኑ አሰቃቂ አሰቃቂ ትዕይንቶች የማየት ሁኔታ ውስጡም ገብተናል እና ሰፊ ነው። ምንም ጥርጥር የለውም። አደገኛም ነው። ሰፊ ነው የሚመጣው ችግር። የፊልም ድርሰት አዘጋጇ ቤዛይሉም ከተመልካቾች የይዘት መረጣ ጋር በተያያዘ በተነሱ ሀሳብ ትስማማለች። ሙያዊ ስነ ምግባር ለሚጻረሩና ከማህበረሰቡ እሴቶች ላፈነገጡ ይዘቶች እይታን በመፈግ ብልሽቶች እንዳይበርታቱ ማድረግ እንደሚቻል ያመለከተችው ቤዛም ሙያዊ ድጋፍ ከሚያስፈልጋቸው ጋር ደግሞ አብሮ መስራት እንደሚገባ ታስገነዝባለች። የሀሳብ ነጻነቱን እንፈልገዋለን። ሀሳባችን ሳይገደብ የሚሰማንን ስሜት፣ የማህበረሰቡን ስሜት ማንጸባረቅ እንፈልጋለን። ነገር ግን ደግሞ እንደማንኛውም እንደ ሰው ደግሞ ለሰው ልጅ እንጠነቀቃለን ለትውልድ እንጨነቃለን ለልጆቻችን እንጨነቃለን ስለዚህ ሁለቱን እንዴት ነው አጣምረን ሄደ የምንችለው የሚለውን ሳስብበት ምናልባት ሁለት ነገር ነው የሚታየኝ ለጊዜው አንደኛው ምናልባት ትሬኒንግ መስጠት እንዳለብን ይሰማኛል በተለይ ወደዚህ ወደ ኮንቴንቱ አለም ያገቡት ለወጣቶቹ ማለት ነው እዚህ ቲክቶክ ላይ ዩቱብ ላይ አጫጭር ድራማ የሚሰሩትን ልጆች ጭራሽ ዲስከሬጅ ማድረግ ወይም ማጥፋት ሳይሆን እነሱን እኛ ካለን ልምድ አንጻር እነሱን አግኝተን የሆነ እነዚህ ኃላፊነት የሚባለውን ብስለት የሚባለውን ነገር ማለት ነው አሁን ቅድም የጠቀስኩልን ነገር ወደ እነሱ ማጋባት የምንችልበት ፕላትፎርም ወይም መድረክ ቢኖር በጣም ደስ ይለኛል። ከዛ በተረፈ ደግሞ በተለይ ደግሞ ዩቱብን እና ቲክቶክን የመሳሰሉትን ፕላትፎርሞች ወይም መድረኮች መቆጣጠር የሚችለው ተመልካቹ ነው። ተመልካቹ ጥሩ ጥሩ የሚባሉትን ስራዎች በማየት እርስ በርሱ ሼር በመደራረግ በማስተዋወቅ ጥሩ የሚባሉትን ሰሪዎች ወይም ጥሩ የሚባሉትን ፊልም ሰሪዎችን ወይም ኮንቴንት ሰሪዎችን ማበረታታት ይችላል። ስንዴውም እንዳልኩ ቅድም ከእንክርዳዱ መለየት የሚችለው ተመልካቹ ነው። ስንዴው እየበዛ ሲመጣ፣ እንክርዳዱ እያነሰ እያነሳ ይመጣል። ነገር ግን አሁን ሁሉንም ነው ስንዴውም እንክርዳዱም እኩል እይታ እያገኘ እንደውም፣ እውነቱን ለመናገር እንክርዳዱ ነው የበለጠ እይታ የሚያገኘ ጥሩ ጥሩ የሚባሉ ስራዎች ብዙ ተመልካች አላቸው ይሄ ትንሽ ውዝግብ የሚያስነሱ ከመስመር ወቃ ያሉት ነገሮች ናቸው። እንደ የበለጠ ተመልካቹ እየተወደዱ ባይሆንም እየታዩ ያሉት እየተወደዱ ላይሆን ይችላል፣ ግን እየታዩ ነው ያሉት። በጣም እይታ ከፍተኛ እይታ ያላቸው ህድቦቹ እንዳልኩ መረን የወጡት ነገሮች ናቸው። ስለዚህ እነዛ ሰዎች የበለጠ እየተበረታቱ ጥንቿቸው እየፈረጠነ ገንዘባቸውም አቅማቸውን ከፍ እያለ ይመጣል። ጥሩ ጥሩ የሚሰሩት ደግሞ እይታ ስለሌላቸው የሚያስተዋውቅላቸው ስለሌለ የቀጨጩ ይመጡና ጭራሽ አቁመው ወደ ሌሎች ሙያዎች፣ ወደ ሌሎች ስራዎች የመግባት ነገር አለ። ስለዚህ ተመልካቹ በተቻለ መጠን እነዛን እያበረታታ እነዚህን ደግሞ የሚቃወማቸውን ደግሞ ባለማየት ጥሩ አይደሉም፣ ከማህበረሰብ እሴት የወጡ ናቸው የሚሉትን ደግሞ ባለማየት ነው መተባበር የሚችለው። የፊልም አዘጋጁ ሄኖክ አየለ በበኩሉ በፊልም ደራሲያና ተደራሲያን መካከል ድልድይ ሆኖ ሙያውን የሚያደርጉ ብዙ መገናኛዎችን ጨምሮ ኪናዊ ስራዎችን አነዋሪና አንጣሪ ሀያሲያን መበራከት ቢችሉ ችግሩን ለመቅረፍ ያስችላል ብሎ እንደሚያምን ይናገራል። በእንደዚህ አይነት የኦዲዮ ቪዥዋል ስራዎች ወይም በሌሎች የጥበብ ስራዎች ውስጥ አንድ የጎደለ አካል ብዬ የማስበው አያሲያ ነው። አያሲ ስንል ሚዲያንም ይጨምራል። የእናንተን ሚዲያ ጨምሮ በተመልካች እና በደራስ መካከል የሚፈጠሩ አለመግባባቶችን መተላለፎችን መስመር ለማስያዝ ሀይ ለማለት እና አጋየት ለማድረግ ይህ ትልቅ ቦታ ነው ብዬ አስባለሁ እና በኢትዮጵያ ፊልም ውስጥ ደጋግመ እንደምንናገረው ሀያሲ ቦታ ላይ ማንም የለም፣ ወይንም ኦልሞስ ማንም የለም ነው የምንለው። ይህ ነገር በመጉደሉ ምክንያት ሀሳቡን የሚያስታታ፣ አንዳንዴ ሳንግባባ ስንቀር የሚያስታርቅ የለም እና ተመልካችና ደራሲ ወይም ማምራቹ ነው ያለው፣ ደራሲና ተደራሲ ብቻ ነው ያለው እና አያሲ የመጉደሉ ነገር ይመስለኛል። እና መፍትሄው የሚሻለው እንደዚህ አይነት ነገሮች ከተከሰቱ በኋላ ወቅት ከማድረግ ይልቅ ቀድሞ መከላከል ያስፈልጋል። ሚዲያዎች፣ ለምሳሌ በአመት ውስጥ አምስት ሊሆን ይችላል፣ ወይንም በሩብ አመት አንድ ጊዜ ጠቅለል እያደረጉ የሚቃኙት ነገር ያስፈልጋል። ከዛም ከዛም ባነሰ በጠበበ ጊዜ ቢሰራ ጥሩ ነበር። ግን እንደው በአመት አራት ጊዜ እንኳን የሚዲያ እንቅስቃሴዎችን በሪሰርች አስደግፎ ውይይት መፍጠር፣ አጀንዳ ማድረግ ያስፈልጋል። አለበለዛ ልክ እንደዚህ አይነት ክስተቶች ሲከሰቱ ብቻ ነው የምንጠራራ እና የምንነጋገረው። ያ ደግሞ ነገሩን ከስሩ አያክመውም ብዬ አስባለሁ እና ችግሩ አለ ግን ችግሩ እንዴት ይቀርፋል የሚለው በቃ ከስር ከመሰረቱ ወይም ነገር እየተከታተለ የሚሰራ እንዳልኩ የሀያሲ ወገን ጎሎዛል ነው የማስበው። እንደ ዩቲዩብ እና ቲክቶክ ባሉ ማህበራዊ ትስስር መድረኮች እየታዩ ያሉትን የሙያዊነትና የማህበራዊ ሱስነት እጸቶችን በመግራት ረገድ መንግስት ሙያዊ ነጻነትን ታሳቢ ያደረገ ክትትል በማካሄድ ከንቱ መጠቀም የሚያደርጉትን እንዲቆጣጠርም ባለሙያዎቹ ጠይቀዋል። ለአሜሪካ ድምፅ አስማማዬ ነው ዋሽንግተን ዲሲ። በማህበራዊ ሚዲያ የሚሰራጩ መረጃዎች ይዘትና በተለይ በማህበረሰብ ውስጥ እያደረሷቸው ያሉትን ተጽዕኖች የዳሰስንበት የምሽቱ መስታወት መሰናዷችን ይህን ይመስል ነበር። ከመሰነባበታችን በፊት ግን ከአስቴር አወቀ ተወዳጅ ሙዚቃዎች መካከል አንዱ የሆነውን ሰኞ ዕለት የሚለውን ሙዚቃን ጋብዛቸው። አስቴር አወቀ ትቀጥላለች። አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት የመስታወት መሰናዶችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና እኔ ስምመኝሽ የቆየ ነበርኩ። አብራችሁም ስለቆያችሁ ና።